ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የዛሬ እሁድ ሐምሌ 5 2007 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማእግዜርና ቆንጅት ታየንን። በዛሬ መስታወት በዚህ ሳምንት በተፈቱት ወጣት ኢትዮጵያውያን ጋዜጠኞችና ጸሐፊዎች ላይ እናተኩራለን። ይቅርታ ጠየኩኝም የአምክሮ ጊዜ በእርግጥ አልፏል፣ ግን አምክሮንም አልሞላሁኝም። ለምን ታር ሜት ትሰጥቼ የሚል ቃል ስለነበረበት እሱን ሞልቼ መውጣት ስላልፈለግኩ ማለት ነው። ጥቅምት ላይ ነበር መፈታት የነበረብኝ። ከዛ በቃ የአምክሮ ጊዜሽ መውጫ ጊዜሽ የነበረው አልፏል፣ ስለዚህ ፈታነሽ በቃ የሚል አጨማሶቻን የተሰጠኝ በዚህ መሰረት ነው የወጣው። ተፈተናል ተገድቦ የነበረው ነፃነታችንም ተመልሷል። በዚህ በጣም በጣም ደስተኞች ነን። ግን አራት ጓደኞቻችን አሁንም በስር ላይ ነው ያሉት። እነሱ ተፈታው ከኛ ጋር እንዲቀላቀሉ በጣም በጣም ከፍተኛ ፍላጎትና ጉጉት አለ። ተስፋ እናደርጋለን ደግሞ የእነሱም ኬዝ ከኛ የተለየ ስላልሆነ እነሱ ይፈታሉ በቅርብ ከእኛ ጋር ይቀላቀላሉ ብለ ተስፋ እናደርጋለን። የጋዜጠኞቹን የርዮት አለሙና ተስፋ አለም ወልደየስ ያላትን ድምጽ ነው የሰማነው። አፈታታቸው እንዴት ነበረ እንጠይቃለን። በኢትዮጵያ አሁንም በስር የሚገኙ ከ አስራ ሁለት በላይ ጸሐፊዎችና ጋዜጠኞች አሉ። የምሽቱ የመስታወት ዝግጅታችን በዚህ ዙሪያ ያተኩራል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ቴሊላይምባክ ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጀስትን ትዋይትስ በስቱዲዮ አብሮኝ ይገኛል። መንግስታት ተጠያቂ እንዲሆኑ ለማድረግና በመላው ዓለም የቢሊዮኖች ድምፅ እንዲሰማ የሲቪል ማኅበረሰቡ ድርጅቶች ሚና ቁልፍ መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አስገነዘቡ። ሚስተር ባንኪሙን ይህንን መልእክት ያስተላለፉት ትናንትናና ዛሬ አዲስ አበባ ላይ ለተሰበሰቡ የዓለም ሲቪል ማኅበራት መሪዎች ጉባኤ ነው። እናንተ የህዝብ ድምፅ ናችሁ። ይበልጥ ጎልቶና ጠርቶ እንዲሰማ ለማድረግ ደግሞ በተባበሩት መንግስታት ድርጅት ልትተማመኑ ትችላላችሁ ብለዋል ዋና ጸሐፊው። ይህ የዓለም ሲቪል ማኅበራት ጉባኤ አዲስ አበባ ላይ የተካሄደው የመንግስታቱ ድርጅት የገንዘብ ለልማት ወይም ፋይናንስ ለልማት ተብሎ የሚታወቀው ዓለም አቀፍ ጉባኤ ሦስተኛው ዙር አዲስ አበባ ላይ በመከፈቻው ዋዜማ ነው። ይህ ነገ እስከ ፊታችን ሐሙስ ይካሄዳል የተባለው ጉባኤ ድኅረ ሚሌኒየሙ የልማት ግቦች ዘላቂ ሰላም አጀንዳ በገንዘብ ሊደገፍ የሚችልባቸውን ሁኔታዎች ለመተለምና ዓለም አቀፍ ስምምነት ላይ ለመድረስ እንደሚነጋገር ታውቋል። በስብሰባው ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን እንደሚሳተፉ የተሰማ ሲሆን ዛሬ እዚያው አዲስ አበባ የሚገኙት የአሜሪካ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቢሳ ዊሊያምስ ዛሬ ለቪኦኤ በሰጡት ቃል የኦባማ አስተዳደር በጉባኤው ውስጥ በጉባኤው መካሄድ ደስተኛ መሆኑን ገልጸው የግሉ ኢንቨስትመንት የሀገሮች የራሳቸው ምንጭና፣ ዓለም አቀፍ ድጋፍ ዘላቂ ልማትን ለማስገኘት ተቀናጅተው መስራት እንዳለባቸው ሀገራቸውን እንደምታመን አስረድተዋል። በጉባኤው ላይ የዩናይትድ ስቴትስ ልትጫወት የምትችላቸውን ልትጫወት የምትችለውን ሚና ተጠይቀው አምባሳደር ዊሊያምስ ሲመልሱ We're an important development partner, assistance partner, um, but we also think that we have a good experience to share. እኛ አስፈላጊ የልማትና የድጋፍ አጋሮች ነን ብለዋል። ዩናይትድ ስቴትስ ልታካፍለው የምትችለው ጥሩ ልምድ እንዳላት፣ ተጨማሪ ገንዘብ እንዴት ማሰባሰብ እንደሚቻል ጥሩ ምሳሌም ልታሳይ እንደምትችል አመልክተዋል። አምባሳደሯ በዚህም ሀገራቸው የጋራ የውዴታ ግዴታ ወይም የቁርጠኝነት ድምፅ ልትሆን እንደምትችል ተናግረዋል። በሌላ በኩል ደግሞ ሪፖርተር ጋዜጣ በዛሬ እትሙ ባወጣው ዜና በጉባኤው ላይ ከዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ሌላ የኢጣሊያ ጠቅላይ ሚኒስትር ሜትዮ ሬንዚ፣ የስዊድን ጠቅላይ ሚኒስትር ስቴፋን ሊቭን እንደሚገኙ ዘግቧል። ሪፖርተር አክሎም የላይቤሪያ የቤኒን፣ የጉያናና የቻድ ፕሬዚደንቶች፣ የሌሶቶ ንጉሥና የሌሎችም ሀገሮች ከፍተኛ መሪዎች እንደሚገኙ የውጭ ጉዳይ ሚኒስቴር ቃል አቀባዮችን ጠቅሶ ዘግቧል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ከትናንት በስቲያ አርብ የተጣሉና 16 ሰው የገደሉ የቦምብ ጥቃቶችን አጥብቃ እንደምታወግዝ ዩናይትድ ስቴትስ አስታወቀች። ጉዳቱ የደረሰው ጽንፈኛው የሁከት ቡድን አልሻባብ ወሄልዬ እና ሲያድ በሚባሉ ሆቴሎች ላይ በጣለው አደጋ ነው። ከሆቴሎቹ አደጋ በተጨማሪም አሁን የአፍሪካ ህብረቱ ጦር አሚሶም ዋና መደብ በሆነው የቀድሞ ስታዲየም ላይ ተከታታይ የሞርታር ተኩሶች የተካሄዱ ሲሆን፣ በዚህ ጥቃት የደረሰው ጉዳት ለጊዜው አልተገለጸም። በሌላ በኩል ደግሞ ቻድ ዋና ከተማ እንጃሜና ውስጥ በሚገኝ ማዕከላዊ ገበያ ላይ ቅርታ ቻድ ዋና ከተማ እንጃሜና ውስጥ በሚገኝ ማዕከላዊ ገበያ ላይ ትናንት የተጣለውን የአጥፍቶ ጠፊ ጥቃት የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን አውግዘዋል። በዚህ የእንጃሜና ጥቃት ቢያንስ አስራ አምስት ሰው ተገድሎ ሌሎች ብዙ ሰዎች መቁሰላቸውን የመንግስታቱ ድርጅት አስታውቀዋል። ይህ በሮመዳን ወር ውስጥ በሲቪሎች ላይ የተጣለ አደጋ የሽብር ፈጠራ ክፋት ወሰን እንደሌለው ሌላ ማረጋገጫ ነው ብለው ሚስተር ባን ዛሬ ባወጡት መግለጫ አመልክተዋል። የአውሮፓው የዩሮ መገበያያ ምንዛሬ ቀጠና ወይም ዩሮ ዞን አባላት ለግሪክ የስድሳ ቢሊዮን ዶላር የዋስትና ክፍያ ሊሰጧት መሆኑ ተሰማ። ይህ በአምስት ዓመት ውስጥ ለሶስተኛ ጊዜ ለግሪክ የሚሰጥ የዋስትና ብድር ጠቅላይ ሚኒስትሩ አሌክሲስ ጽፕራስ በሰጡት የ12 ቢሊዮን ተጨማሪ ገቢ የማሰባሰብ ቃል መሰረት መሆኑ ታውቋል። አገሪቱ ይህንን ተጨማሪ የዕዳ ቅነሳ ገንዘብ የምታሰባስበው ከከፍተኛ የታክስ ጭማሪና የወጪ ቅነሳ መሆኑ ተገልጿል። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት የሚተላለፈው ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምን አምሽታችኋል። የምሽቱ የመስታወት አዘጋጅና አቅራቢዎች ቆንጅ ይታየና ሄኖክ ሰማ ግዜር ነን። የምሽቱ የመስታወት ዝግጅታችን በዚህ ሳምንት ለአንድ ዓመት ከሁለት ወር ታስረው ከወህኒ የወጡት ሶስት ጋዜጠኞችና ሁለት ጸሐፊዎች ቃለመጠይቅን ይዘናል እንዲሁም በተከሰሰችበት የሽብር ወንጀል ለረጅም ዓመት እስራት የተዳረገችው የጋዜጣ አምደኛ ርዕዮት አለሙ፣ ከአሜሪካ ድምፅ ሬዲዮ ጋር ያደረገችው ቆይታ ተካትቷል። እስከዚያው እንግዲህ ለአድማጮቻችን ሙዚቃ እንጋብዝ ቆንጅት። የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ሬዲዮ ጣቢያ ስርጭት ነው። በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንደዚሁም በናይል ሰዓት የሚተላለፈውን ዝግጅት ነው ስታደምጦ የቆያችሁት የአዲስ ፕሬስ ጋዜጣ አዘጋጅ በፍትህ ጋዜጣና ለአጭር ጊዜ ወጥቶ በነበረው ቼንጅ መጽሄት አምደኛ እንዲሁም የኢትዮጵያን ሪቪው ዌብሳይት ሪፖርተር ሆና እየሰራች ሳለች ታስራ የነበረችው ርዮት አለሙ ሐሙስ ረፋዱ ላይ ተለቃለች። ሪዮት በዚህ ባለፈው ሳምንት የተለቀቀችው ተፈርዶባት ከነበረው የአምስት አመት እስራት አራት አመት ከ ከአስራ ሰባት ቀኑን ከጨረሰች በኋላ ነው። ርዮት የተለቀቀችበት ደብዳቤ በአመክሮ እንደተለቀቀች ቢናገርም በአመክሮ መለቀቅ የነበረባት ባለፈው ጥቅምት እንደነበረ ጠበቃዋና አባቷ አቶ አለሙ ጎቤቦና ርዮት ራሷም ገልጸዋል። ሪዮት ህገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኀይል ለመናድ በመሞከር በሽብርተኛ ድርጅት ውስጥ በመሳተፍና በሕገ ወጥ የገንዘብ ሽግግር ወንጀሎች ተከሳ በከፍተኛ ፍርድ ቤቱ የዐሥራ አራት ዓመት እስራትና የሰላሳ ሦስት ሺህ ብር መቀጫ ተፈርዶባት የነበረ ቢሆንም ፌዴራል ጠቅላይ ፍርድ ቤቱ በሽብርተኛ ድርጅት ውስጥ መሳተፍ ከሚለው በስተቀር ሌሎቹን ክሶች ውድቅ አድርጎ እስራቱን ወደ አምስት ዓመት ዝቅ እንዲል፣ የገንዘብ ቅጣቱም እንዲሰረዝ መወሰኑ ይታወሳል። ሪዮት አለሙ ለአሜሪካ ድምጽ ሬዲዮ በሰጠችው ቃል መልካም ኢትዮጵያን፣ ፍትህ የሰፈነባት ኢትዮጵያን፣ ዴሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች። ከሰለሞን አባተ ጋር ያደረጉትን ቆይታ እናሰማችሁ። ሪዮት አለሙ እንኳን ለቤትሻ በቃሽ። እንኳን ደህና ቆያችን። እንኳን ደስ ያለሽ። ብዙ ሰው ተደስቷል በመፈታትሽ። በስንት ሰዓት ነው የተለቀቅሽው? አራት ሰዓት አካባቢ ይመስለኛል። በትክክል ሰዓቱን እንትናልለው አላየሁትም፣ ግን አራት ሰዓት አካባቢ ይመስለኛል ከጠዋቱ። እንዴት ተለቀቅሽ? ምን አሉሽ? ቀድመሽ ታውቂ ነበር እንደምትለቀቂ? አላቅም ነበረ፣ አላቅም ያው መጥተው እንድወጣ ስ ቀልድ ነገር ሁሉ ነው የመሰለኝ። ማለት እንዴት በምን ምክንያት የሚል ጥያቄ ነው ያቀረብኩላቸው። በቃ ውጪ ከዛ ያው ከዚህ በፊት ሌሎች ሰዎች ላይ የሚያደርጉት እንደዚህ አይነት ልምድ ስላለ ምንድን ነው በምን ምክንያት ነው መውጣው? በኋላ ያልሆነ ነገር ብትሉ እኔ ደግሞ መልሽ የእውነቱን መናገር አይቀርም። ስለዚህ እንደገና መልሶ ለመግባት ለመግባት ባልወጣ ይሻለኛል፣ እና ምንድን ነው ስላቸው በቃ ይቅርታ አልጠየኩኝም። የአመክሮ ጊዜ በእርግጥ አልፏል፣ ግን አመክሮንም አልሞላሁኝም ለምን ታርሜ የተሰጠች የሚል ቃል ስለነበረበት እሱን ሞልቼ መውጣት ስላልፈለግኩ ማለት ነው። ጥቅምት ላይ ነበር መፈታት የነበረብኝ። ከዛ በቃ የአመክሮ ጊዜሽ፣ የመውጫ ጊዜሽ የነበረው አልፏል፣ ስለዚህ ፈታንሽ በቃ የሚል አጭር መርስ ብቻ ነው የተሰጠኝ። በዚህ መሰረት ነው የወጣሁት። ለመሆኑ የጤንነቱሽ ሁኔታ እንዴት ነው ርእዮታ? እንግዲህ አንድ ጡቴ ሰርጀሪ አድርጌ ነበረ ከሁለት አመት ነው ምናምን በፊት ያው እንደምታውቁት አንደኛው ትንሽ ህመም አለው እጢ ነገር አለው። ሰርጀሪ መደረግ አለበት ተብሎ በቃ እዛ ማድረግ ስላልፈለግኩኝ ምክንያቱም ይሄኛውን ማደረግኩበት ሰዓት ትንሽ ችግሮች ስለነበሩ ትቸው ነበረ። እንግዲህ አሁን እግዚአብሔር ካለ እከታተላለሁ። ግን በምን ሁኔታ ላይ ይገኛል አሁን ሁለቱም ጡቶች ላይ ያለው የጤንነትሽ ሁኔታ? አንደኛው ሰርጀሪ የተሰራው ትንሽ ይሻላል፣ አንደኛው አልፎ አልፎ ህመም አለው። ተከታታይ የሕክምና አገልግሎት ተከታታይ ምክር አታገኝም ነበር? አሁን ከምትኝ ውጪ በቅርበት የሚደረግልሽ ክትትል ነበር ወይ? አይ እንደሱ አልነበረም። በየቀኑ ሊሆን ይችላል በየሳምንቱ ሊሆን ይችላል የምክርም ይሁን የምርመራም ሊሆን ይችላል። አይ እንደሱ አልነበረም። ማለት ያው በቃ እንዳልኩ ሰርጀሪውን ካቆምኩኝ በኋላ እኔም ለአንዳንድ አንድ ለሳይነስ እንደዚህ አይነት ነገሮች ካልሆነ በቀርም የሄደው የጡቴን ጉዳይ ምክንያቱም ምንም ቢሄድም ዋጋ የለውም ሰርጀሪ አርጊ ተብዬ አይ ብዬ ነው ያቆምኩት። ስለዚህ ምንም ማማከርም አስፈላጊ መስሎ ስላልታየኝ እንዳልኩ ከአንድ ወር በፊት ነበር ሄድኩት። ከዛ ባለው አንድ አመት ጋፕ ውስጥ ጡቴን ጉዳይ በተመለከተ አናገሪያቸው አላውቅም። የእስር ቤት አያያዝ ለመሆኑ ምን ይመስላል? ትንሽ አጫዎችን ስ ይቅርታ መቼም መልሼ ወደዛ ልወስድሽ አልፈልግም ነበረ፣ ነገር ግን ብዙ ሰው ደግሞ ማዳመጥ ማወቅ ይፈልጋል ስለ አንቺ። አዎ እንግዲህ አያያዙ እንዴት አድርጌ እንትን ልበል፣ በተለያየ እንደ እስረኛው አይነት ይከፋፈላል። ለምሳሌ አጠቃላይ እስረኛው የሚያዘውም ቆንጆ ነው ለማለት ሳይሆን፣ የፖለቲካ እስረኛው ደግሞ በተለየ መልኩ ከሌላው እስረኛ በባሰ መልኩ ነው ማለት ነው የሚያዘው። ከዛም ደግሞ ስትሄድ ወደኔ ጋ ስትመጣ ለምሳሌ ቤተሰብን አመት ከስምንት ወር ያህል እናትና አባቴን ብቻ ነበር እያገኘሁ የነበረ ይችን ሁለት ወር እና ሶስት ወር ነው እህቴ እንኳን የተፈቀደላት። እና ከዚህ ጀምረ ከቤተሰብ ግንኙነት ጀምረ ያው ህጉ ላይ የሚለው ከሃይማኖት አባት ከጠበቃ እንደዚህ እናገናኛለን ነው፣ ግን ጠበቃም ሆነ ያው ሌላም ሰው አያገኘኝም ነበር ያልኩ። ይችን ሁለት ወር ሶስት ወር ነው እህቴ እንኳን ያገኘችኝ። ለአመት ከስምንት ወር ያህል እናትና አባት ብቻ ነበረ የሚጠይቀኝ። ብዙ ችግሮች የነበሩት ነበረ። ለምሳሌ መጽሐፍ ስትል መጽሐፍ አገባብ ላይ ትንሽ አይደለም። ፖለቲካ መጽሐፍ ፖለቲክስ የሚል ቃል ያለውን እንኳን ለማስገባት በተለይ አሁን አሁን በጣም ችግር ነበረ። ከውጭ የሚገባልህን እንኳን ማለት ነው። እና ሌሎች አሁን ብዙ ነገሮችን መጥቀስ ይቻላል። ጥሩ የምትለው አይነት አይደለም። ያው እስር ቤት ጥሩ እንደሞ የሆን አስበን ስለሆነ ነው እንጂ የከፋ አይነት ነው። አባትሽ ጠበቃሽ ነበሩ? አባቴም አው ሌላም ሰው ነበረ እና አባትሽን ማግኘት ይች ነበረ፣ ሁለተኛውን ጠበቃ ነው ማግኘት ማትች የነበረው ማለት ነው? ሁለቱንም ማግኘት አልችልም ነበረ። ከአባትሽ ጋር ከተወሰነ ጊዜ ወዲህ ማለት ነው፣ ከሁለት አመት ወዲህ ማንንም ማግኘት አልችልም ነበረ። አባቴ በመጠየቂያ ቦታ እንዳልኩ እናትና አባት ያገኘኛል እንደዛ። እንደ ጠበቃ ግን የህግ ጉዳዮችን ለመመካከር አንችልም ነበረ። የትኛውም ጠበቃ አይችልም ለመሆኑ የንጽህና ሁኔታ የጽዳት ሁኔታ ምግብ ውሃ እንደዚህ የመሳሰሉ ነገሮችስ እንደት እንዴት ነበሩ እኔ ከቤት የሚመጣልኝን ነው ከቤተሰብ ነው የምጠቀመው ግን ያው ምግቡን አይቸዋለሁ እና ጥሩ የሚባል አይደለም። መጥፎ የምትለው አይነት ነው እንጀራውም ሆነ፣ ወጡም ሆነ ያው አንድ ሰው አይደለም። እኛ ሳናጠፋ የገባ ነው። አጥፍተው የገቡ እንኳን ቢሆኑ ይሄንን በምግብ በድሉ እንደዚህ የሚል ነገር የለም። ግን በቃ በጣም ጥሩ ያልሆነ የምትለው አይነት ነው። ሪዮት፣ የኢትዮጵያ መንግስት ባለስልጣናት ብዙ ጊዜ ሲጠየቁ ኢትዮጵያ ውስጥ የፖለቲካ እስረኛ የለም እያሉ ነው የሚነገሩት። ይሄ እንግዲህ ግልጽ የሆነ ውሸት ልበልህ እንግዲህ። ምክንያቱም እኔ ሌሎች ብዙ የፖለቲካ እስረኞችን አውቃለሁ። ስለ ራሴ እንኳን ብነግርህ ማለት ነው፣ የራሴ ኬዝ በቂ ነው እና ምን አድርጌ ነው የታሰርኩት ቢባል፣ ምናልባት ችሎቱን ተከታትላችሁ ከሆነ ከችሎቱ መረዳት ይቻላል፣ ከክስታርቼ መረዳት ይቻላል። ምንም አይነት እነሱ ያሉትን ሽብርተኝነት ሙከራም ይሁን ያሉት ነገር በፍጹም የለም። ግልጽና ግልጹ ነገር ምንድነው፣ ስለ ጻፍኩ ነው የታሰርኩት ግን የፖለቲካ እስረኛ የለም ለማለት ሰው ስለ ጻፈ ወይ ፓርቲ አባል ስለሆነ መብቱን ስለ ጠየቀ አይታሰርም ለማለት የሚጠቀሙት ነገር ነው። ይሄ ግን ማታለፍ የሚችሉት ሰው ጥቂት ይመስለኛል። እዛ እስር ቤት ውስጥ ያሉ ሌሎች ሰዎች ሁኔታስ ምን ይመስላል? አብረሽ የነበሩት የእነሱ የአያያዛቸው ሁኔታ፣ ስሜታቸው፣ መንፈሳቸው በአጠቃላይ የእስር ቤት አያያዝ ምን ይመስላል? አንድ ሰው አጥፍቶ ምናል ሳያጠፋ የገባው ቢያንስ መሰረታዊ የሆኑ መብቶቹ ተጠብቀውለት ሊታሰር ነው የሚገባው ግን ያለ ሁኔታ ምንድን ነው ያልኩ፣ ከምግብ ጀምረ ብታየው አንደኛ በጣም የተፋፈገ ነገር ነው። በተለይ አሁን አሁን እስረኞች እየበዙ ነው ያሉት። እኔ የነበርኩበት እንኳን እቺን ሁለት አመት አካባቢ የሆነ ያው ለማግረል ስለተፈለገ አራት ሰው ሆነን ለብቻዬ ነው ከአራት ሰዎች ጋር ግን ሌላው አካባቢ ያለው እስረኛ በጣም በተፋፈገ ሁኔታ ነው የሚኖረው። የመድኃኒቱም ሁኔታ የሕክምናውንም ሁኔታ ብነግርህ በቂ ህክምና ህክምና ያገኛል ብለህ የምታስበው አይነት ነገር የለም። ምርመራ አይደረግም። ምርመራ የሚደረገው ከስንት አንድ ወይ በጣም ብሶብህ ነው እንጂ የሆነ መድኃኒት የመጻፍ ነገር ነው ይሄ፣ ፔንኪለሮችን ያለው በአብዛኛው ማለት ነው። ሌላው ደግሞ በተለይ የፖለቲካ እስረኛ ጋራ ሰላምታ የሚባባል ወይንም ደግሞ ለመቅረብ የሚሞክር እስረኛ ካለ ያው ብዙ ችግሮች ይደርሱበታል እና ውጥረት የበዛበት ምናልባትም ከውጭ የበለጠ ፍርሃት የነገሰበት አይነት ነገር ነው የምታየው። ብዙ ችግሮች ስትይ ምን ምን አይነት ችግሮች አሉ? በአካል ላይ የሚደርሱ ጉዳቶች አሉ እንደ ድብደባ አይነት ወይም ሌሎች ይሄ እንግዲህ ምን ነገር ትንሽ የሚከብደው ሴቶች ክልልን ነው ነው የማቀው። እሱንም እንደውም ሰፋ አድርገሽ እንደውም እሱንም እንድትነግርኝ ይፈልጋለሁ። በሴት እስረኞችስ ላይ ያለው ሁኔታ በተለይ ደግሞ ምን ይመስላል አያያዙ? በደል ይፈጸማል። እንደዚህ አይነት የክፋት አያያዞች አሉ። አዎ፣ ያልኩህ እኮ ነው። ለምሳሌ አንዱ ሰው ሰላም ስለተባባለ ብቻ ችግር ሊፈጠርበት አይገባም፣ አይደለም? ግን ለምሳሌ ከአንድ የፖለቲካ እስረኛ ጋር ሰላም ሲባባል ከታየት ማስጠንቀቂያ ሊሆን ይችላል ወይም በቃ ልዩ የሆነ አስተያየት ይደረግባታል። ክትትል አይነት ነገር ማለት ነው። እንደዚህ አይነት ነገሮችን ታያለን። የወደፊት ሀሳብሽ ምንድን ነው ሪዮት? በአጭሩ ነገር በአጠቃላይ በሕይወትሽ ውስጥ ምንድን ነው ከአሁን በኋላ የምታስብ? እንግዲህ እንዳልኩ ድንገተኛ የሆነ ፍቺ ነው የሆነ ጊዜ ደርሶ ወይም ደግሞ አውቀህ ስትፈታና ድንገት ሲሆን ይሄ ጥያቄ ይለያያል። ግን አሁን ውስጥ ያለው ነገር ምንድን ነው በፊት የምኖረውን ነገር መቀጠል ነው ለምሳሌ ማደርጋውን ትግል በመጻፈም ሊሆን ይችላል። በምችለው ነገር በሙሉ መልካም ኢትዮጵያ፣ ፍትህ የሰፈነባት ዲሞክራሲ ያለባት ኢትዮጵያን እስከማይ ድረስ በእኔ በኩል ትግል ይቀጥላል። በጣም አመሰግናለውኝ። ርእዮት ደህናንሽ Yeah. A good job. ሐሙስ ረፋዱ ላይ የተለቀቀችው ጋዜጠኛና ጸሐፊ ርዮት አለሙን ነው ያደመጥ ነው። ሰሎሞን አባተ የርዮት አባትና ጠበቃዋም የሆኑትን አቶ አለሙ ጎቤ ቦንም አነጋግሯል። አቶ አለሙ እንኳን ደስ ያሎት። መቼም የእርሶ ደስታ አሁን ድርብ ነው፣ አንድም እንደ ነገረ ፈጅ፣ አንድም እንደ አባት እንኳን ደስ ያሎት ትላለሁኝ። አመሰግናለሁ። እንኳን አብሮ ደስ አለን። አቶ አለሙ የርዮትን መፈታት መቼ ነው የሰሙት? የርዮትን መፈታት የሰማሁት ጠዋት ሁለት ሰዓት ከምናምን ላይ ነው።

ሌሎች ጓደኞቿ ዛሬ የሚፈቱ ነበሩና እ ማለት እነሱን ልጠይቅ በሄደችበት ሪዮትም ትፈታለች የሚል ወሬ ሰምታ ደወለችልኝ እና መንገድ ላይ ነው የሰማሁት፣ ወደ ፍርድ ቤት ሲሄድ። ከዛስ ምን አደረጉ? ከዛ መቼም ባለጉዳይን ማሳዘን ስለማይገባኝ እና የሙያ ሥነምግባርም ስለሆነ እኔ ልጄ ትፈታለች በማለት በደስታ ፈንድቄ ወደ እንትን የሚሄድበት ሁኔታ አልነበረም። እስከ ሰባት ሰዓት ድረስ እዛ ፍርድ ቤት ነበርኩ። የባለ ጉዳዮችን ጉዳይ ሲከታተሉ ማለት ነው? አዎ የባለ ጉዳዮችን ጉዳይ ሲከታተል ቆይቼ ሰባት ሰዓት አካባቢ ላይ ፍርድ ቤት ጉዳዩን ጠርቶን እስካነጋገረን በኋላ እንግዲህ ከዛ በኋላ ነው ወደ ሪዮት ጋር የሄድኩትና የተገናኘ ነው። ከዛ በኋላ ነው እርስዎ ጠበቃዋ ኖት። ለእርስዎ ቀደም ሲል የተነገሩት ምንም ነገር አልነበረም። አንዳችም ነገር አልነበረም። ስለዚህ ጉዳይ የሰማነው ከሁሉም ከሁሉም ሰው ጋር ማለት ጠበቃ በመሆኔ ምክንያት ለእኔ በተለይ መነገሩ ሳይሆን ከሁሉም ሰው ጋር ነው የሰማ የሰማነው የሰማን ስባል እንግዲህ ዛሬ ጠዋት በሬዲዮ ተነግሯል ነው የተባለው፣ በፋና ሬዲዮ ጣቢያ በሌላው እሱንም እኔ አልሰማውም ፍርድ ቤት ስለነበርኩ እና ለእኔ በተለይ የተነገረኝ ነገር የለም። ጠበቃውም ቢሆን በምን ሁኔታ ነው ለመሆኑ የተፈታችው ሪዮት? እርስዎ እንደ ሕግ ባለሙያም የሚያውቁት ነገር ካለ እንደው በራሱ መቼም ይህን ጥያቄ ስትጠይቁ ግልጽ የሆነ መልስ ለማግኘት የምትቸገሩ ይመስለኛል። ሪዮት ቀደም ብሎ ወዲያኑ ከፍተኛ ፍርድ ወዲያው ከፍተኛ ፍርድ ቤት ከፈረደባት በኋላ ይቅርታ ጠይቄ ተብላ ነበረ። እኔ ያጠፋው ጥፋት የለም የኢትዮጵያን ህዝብ አልበደልኩም እና ይቅርታ የሚያስጠይቀኝ ነገር የለም በማለት እንብ በማለቷ ነው። እንግዲህ የይቅርታ ሁኔታ የታለፈው በይቅርታ የመፈታቱ ጉዳይ እየታለፈው በዛ ምክንያት ነው። በኋላም ደግሞ ምናልባት በአመክሮ ትፈታለች ተብሎ ሲጠበቅ በአመክሮ ጊዜ የተባለው ተጸጽቻለሁ እና ታርሜያለሁ ብለሽ ፈርሜ ስትባል አይ አልፈርምም፣ ታርሜያለሁ የሚልበት ምክንያት የለም፣ እኔ ያጠፋሁትን ጥፋት የለም፣ የሚጸጸትበትንም ወንጀል አልፈጸምኩም ብላ ንብስትል አይ እንግዳው የአመክሮ በአመክሮ የመፈታቱ ጉዳይ ታልፎብሻል ተብላ ነው። እንግዲህ ያ መቼ ነው? ጥቅምት ላይ ነበረ ምናልባት በአመክሮ የምትፈታው አሁን ያ ሁሉ ካለፈ በኋላ እንግዲህ ከጥቅምት ወዲህ ብዙ ወራት ተጠብቆ በአሁኑ ጊዜ የተፈታችበትን ሁኔታ ለማወቅ ያስቸግረኛል። ይጋዩንም ሁኔታ ለመናገር ያስቸግራል። ቅድም በተናገርኩት ሁኔታ በይቅርታም የሚባል ከሆነ ይቅርታ አልጠየቀችም፣ በዛ ምክንያት ታልፏል። የአመክሮም ሁኔታ ቢሆን በጥቅምት ላይ ታልፏል። አመክሮም እሷም አልጠየቀችም። ስለዚህ አሁን የተፈታችበትን መንገድ እኔ ለማወቅ ያስቸግረኛል። በሕግ ፍትህ ሚኒስቴር ክስ የማቋረጥ ስልጣን አለው። ይሄ ድንጋጌ ምንድን ነው? ሊተነትኑልኝ ይችላሉ? አዎ፣ በክርክር ላይ ያሉትን ጉዳዮችን ነው፣ ወይንም ክርክር ከመጀመሩ በፊትም ቢሆን ክስ ከመቅረቡም በፊት ፍትህ ሚኒስትር አልከስም ልል ይችላሉ። ክስም ከቀረበ በኋላ ፍርድ ቤት ከቀረበም በኋላ ክሱን ሊያቋርጥ የሚችልባቸው ድንጋጌዎች አሉት በህግ ላይ የተቀመጠ ነገር አለ እና ይሄ በዚህ በዚህ በዚህ ምክንያት ነው ክሱ የሚቋረጠው ብዬ በአሁኑ ጊዜ ልዘረዝር አልችልም። ምክንያቱም ከጉዳዩ ጋር የሚያያዝም አይደለም እና ከዚህ ጉዳይ ጋር አያያዝም ምናልባት ወደፊት እንመለስበታለን ይህንን ጉዳይ አዎ እሱም ወደፊት ብንመለስበት ነው የሚሻለው እና ለአሁኑ ግን ሪዮት እንግዲህ የተፈታችው ተቋርጦም አይደለም። ምክንያቱም ተቋረጠ የሚባለው ፍርደኛ ነች ክስ ላይ ስትሆን ነው። በክርክል ላይ ብትሆን ኖሮ ነው ተፈርዶባት። ከተፈረደባት ከተፈረደባት በኋላ ማቋረጥ የሚባል ነገር የለም። ምህረት ሊሰጥ የሚችል ስ አካል ለምሳሌ ወይ ፕሬዚደንቱ ሊሆኑ ይችላሉ፣ ወይም ሌላ የመንግስት አካል በምህረት ተፈታች አይልማ። በተሰጣት ወረቀት ላይ የመፈቻ ወረቀቷ ላይ የሚለው በአመክሮ ነው የሚለው በምህረት ብል ኖሮ ያንን እናገር ነበር። እኔ ምህረት ምን ጊዜ እንደሚደረግ ምህረትን ማን እንደሚያደረግ ይህንን ለመናገር ይችል ነበረ። በእሷ ጉዳይ ላይ ግን በምህረት አይደለም ምና የተፈታችው። በዚህ ጉዳይ ላይ መልስ ባልሰጥ ይሻላል እና ዘጠኝ ወር አልፏል አሁን በአመክሮ መፈታት ከነበረባት ጊዜ። ልክ ነው እሷ እንደ ዜጋ መብት አላት። በአመክሮ ተፈታች ከሆነ የሚባለው መፈታት የነበረባት ጥቅምት ላይ ከሆነ ዘጠኝ ወር አልፎ ስትለቀቅ ልትጠይቅ የምትችለው በህግ መሰረት ያላት ሁኔታ አለ የለም። ይህ ያመክሮ ጉዳይ እነሱ ናቸው። ልክ እንደ እንደ ችሮታ ነው የሚቆጠረው እንጂ እንደ መብት አይደለም ማለትም በማረሚያ ቤቱ ውስጥ በነበረችበት ጊዜ ያሳየችው መልካም ጠባይ ምንድን ነው? ከአስተዳደሩ ጋር አለመግባባት ፈጥራ በዛ ምክንያት የቅጣት ማለትም የዲስፕሊን እርምጃ ተወስቶባት ከሆነ ሌሎችም ሌሎችም ነገሮች አድርጋ ከሆነ ያ እንግዲህ አመክሮን ያስከለክል ይሆናል። እንግዲህ በማረሚያ ቤቱ በነበረች ጊዜ ጠባዩ መልካም አልነበረም በሚል አሁን ግን እንግዲህ ይህ ጉዳይ አሁን ከጠየቅከው ጉዳይ ጋራ መሄድ አይመስለኝም። እስቲ እስቲ እንደ ግለሰብ ልጠይቆት፣ ከፈለጉ ሊመልሱልኝ ከፈለጉ ሊተውት ይችላሉ። ለመጨረሻ ጊዜ ሰሞኑን ሌሎችም እንደዚሁ ተይዘው ያሉ ጋዜጠኞችና ብሎገሮች እየተፈቱ ነው ያሉትና አንዳንድ ሰዎች ከፕሬዚደንት ባራክ ኦባማ ጉብኝት ጋር ያያይዙታል። አንዳንዶች ደግሞ ከምርጫው መጠናቀቅ ጋር ከአሁን በኋላ ጉዳይ አይደለም የሚል መንግስት አይነት ነው ብለው የሚያነሱ ሰዎች አሉ። ለዚህ እርሶ አስተያየቶን ሊሰጡ ይችላሉ። እንደ ፍላጎቱ ነው ቢታ ይሻላል ነው ሌላ ቦታ እንደሚሉ እኔም ሰምቻ፣ ያለው ግን በዚህ ጉዳይ ላይ አስተያየት አልሰጠም። እሺ፣ አቶ አለሙ በድጋሚ እንኳን ደስ ያለዎት። ደህና ሆኖ እግዚአብሔር ይስጥልን። በጣም ሁል ጊዜም ስለሚታሰቡልን እናመሰግናለን። ጤና ፍቅርልን እንደምናችሁ? ቪዌች የምስራች ወሬ አሰምታችሁናል። በጣም ደስ ብሎኝ ነው የደወልኩት። የባካችሁን እቺ መልእክት ለተፈቱት ጋዜጠኞችና በተለይ ለጋዜጠኛ ሪዮት ዓለም እንድታደርሱልኝ በቅድሚያ ጎንበስ ብያለሁ። እንኳን በሰላም ለቤትሽ አደረስሽ እያልኩኝ ደውሎ ከዚህ ከስያትል ነው

አይ ቢሮ እንደምን አላችሁ? ደህና ናችሁ? እኔ ታገሰ ፊፍሌ ናኝ። ዛሬ ደግሞ ደስ ብሎኝ በእናንተ እየሰማሁ የታሰሩት ተፈትቷል ሲባል ስለሰማው ነው። ደስታ እንኳን ለቤተሰቦቻቸው አበቃቸው እያልኩኝ አንድ ሁለት ግጥም አለች። አንዷ ግጥም መታሰሩን ታሰር ነገ ይፈታል

ዜና ናችሁ ወይ? ለእኛ ሁሉ ጊዜ በምትሰጡት መረጃ እኛ በጣም እናመሰግናለን። ከአዲስ አበባ ነው የምንደውለው ርዮትን የመሳሰሉት እና ጋዜጠኞች እና ጠማሬኖች መንግስት በሽብር ክስ ከእሷቸው አስሯቸው እንደነበረ ይታወቃል። አሁን ግን መፈታታቸው ደስ ብሎናል። መፈታታቸውን ደስ ብለንም ግልጽ አይደለም። ከህግ አግባብ እንዴት ይታያል? መንግስት በፈለገበት ጊዜ ማሰር ከዛ ትፈልግ ደግሞ እነዛን ሰዎች መፍታት የሚችል አይመስለኝም፣ ከሁኔታዎቹ አንጻር ስናይ ማለት ነው። ስለዚህ ይሄን በዚህ አቅጣጫ የሚመለከታቸው ሰዎች ጋር እናንተ

በራስልኝ ቮይስ ኦፍ አሜሪካ በትናንትና ሁለት የታሰሩት ጋዜጠኞች በሙሉ በመፈታታቸው በጣም ደስ ብሎኛል ግን ለምን አሁን ፈቷቸው እና ኦባማ ስለሚሄድ ነው። ኦባማ ሲመለስም እኮ መልሰው ሊያስሯቸው ይችላሉ። ምክንያቱም ዳኛ የፈታውን ፖሊስ መልሶ ስለሚያስር። ለሁሉም እናመሰግናለን። በጣም የሚያስገርመው ቢተላለፍም ባይተላለፍም የምናገሩን አናቆምም። እኔ በበኩሌ የእነዚህ ሰዎች መፈታት ጋዜጠኞቹ ሪወትን ጨምሮ በጣም የሚያስደስት ነገር ግን የሚያሳዝነው ኦባማ ሲመለስ መልሰዋል ሰዎችን ወይስ ደግሞ ምርጫ ሲደርስ ደሞ የመልሰው የሚያስቡት ነው። ይሄ ነጻነት ሳይሆን ምን ያህል ህዝቡን ሲፈልግ እንደሚያስር ሲፈልግ እንደሚፈታው እና ይህን የሚያሳይ ያለው ስርዓት በአጠቃላይ ሙሉ ነጻነት የማይሰጥና እንደፈለገው ህብረተሰቡን በፈለገው ጊዜ ማሰር በፈለጉ መፍታት እንደሚችል የሚያሳይ ነው። የበለጠ እንዲያውም አጋለጡ ናቸውአልበበረም ከሸትም አልበላ ኢነግናደረም

I see, I see, what's የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያን ነው። የመስተዋት ዝግጅታችን እስከ አራት ሰአት ድረስ ይቀጥላል። እያስተናገድ ናችሁ አብረናችሁ የምናመሸው ቆንጅታየና ሄኖክ ሰማ ግዜርነን ቴሌላ ይንባክ ዝግጅታችንን ይመራል። ነው ሳምንት ለኢትዮጵያውያን ጋዜጠኞች የተመጠነ ደስታን የጫሩ ሁኔታዎች የተከሰቱበት ነበር። በፍርድ የተጣለባትን ቅጣት እየፈጸመች የነበረችው ጋዜጠኛና አምደኛ ሪዮት አለሙ ሐሙስ ለት በአሸባሪነት ወንጀል ተከሰው በክርክር ላይ ካሉት የዞን ዘጠኝ አምደኞችና ሌሎች ጋዜጠኞች መካከል አምስቱ ረቡና ሐሙስ ከእስር ተለቀዋል። ከተፈቱት የዞን ዘጠኝ አምደኞችና ጋዜጠኞች እንዲሁም ከጠበቆቻቸው ጋር መለስካቸው አመሃ በአዲስ አበባ ከተማ ለምሳ ተቀምጠው ሳለ ሐሙስ ለት አነጋግሯቸዋል። ከአንጅል ጀምር፣ ማለት ትናንትና ስተማ የአንችን ስም አልሰማሁም ነበር መፈታትሽን። ዛሬ ግን እዚህ ከጓደኞች ጋር አይሻሉ ዛሬን ተፈታሹ? አዎ፣ ዛሬ ነው የተፈታሽው። ውጭ አሉኝ እንግዲህ እኔ የት እንደምወጣ አላወኩኝም ነበረ። ያው አሁን እንግዲህ እዚህ የምታገኘኝ ቦታ አለውኝ ተፈትሻለሁ ማለት ነው። ስትፈች ምን ተባል? ንውጡ ተባልን ማለት እኛ ግቢ አሁን ቀጠሮ ያለበት ግቢ ውስጥ ነበር የነበር ነው ማለት እና ኤዶም፣ ንውጡ ተባልን፣ ተፈቾች ናቸሁ ተባል እና ማንም አላመንም ነበረ። በቃ እና በቃ ያው ወጣም። በመፈታተሽ የተሰማሽን በቃ መጀመሪያ ልክ ውጡ እንደተባለን አለቀስኩኝ። በቃ ማለት ይሄ በቃ ምን አይነት ጨዋታ ነው? እንደዚህ ጨዋታ ብዬ ማለት ነው እና ይሄ በቃ የሆነ አፍኖ ታፍኝ ምናምን የሆነ ሰዓት ላይ ከዛ ተለቀቅኩኝ። ከዛ ያው ተበሳጭቼ አለቀስኩ መጀመሪያ ላይ ማለት ከዛ በኋላ ተረጋግቼ በቃ ውጡ ምናምን ተባለ። ስለዚህ ወይ ተፈተንም ላይሆን ይችላል፣ ማእከላዊም ሊወስዱ ይችላሉ፣ ጣቢያም ሊወስዱ ይችላሉ፣ ምናምን ይሄን እያሰብን ነው የወጣ ነው ና እቃችንን ይዘን ወጣን። በቃ አላመን። በቢጃማ ነበር የወጣነው ልብስ ምናምን እራሱ የቀየር ነው ቢሮ ነው የቀየር ነው ካለማመናችን የተነሳ ማለት ነው። በቃ እናንተ አታምኑም በቃ መንግስት ምሯቸዋል ምናምን አሉ እዛ ያሉ ሰዎች፣ ፖሊሶች፣ ኃላፊዎች እና ከዛ ልብሳችንን ቀየርን ቢሮ ሄደን ልብስ ቀያየር ምናምን ወጣን ከዛ ወንድሜን ና የሪዮትን እህት አየኋቸው ስወጣ ውጪ ማለት ነው፣ ግቢ ውስጥ ሆኖ ወደ ውጭ እየወጡ ከዛ ገረመኝ። ሰዓት ገና ነው፣ ቤተሰብ ሰዓት መጠየቂያ ሰዓት ገና ነው እና ምንድን ነው ምናምን ብዬ የሪዮት ትንቾቹን ጠራኋት እና ተፈተናል ምናምን ስላት ከዛ እያባረሯቸው ነበር ከግቢ እንዲወጡ ምናምን እና ከዛ አየን። ሄድ ስለ አልወጣች ነው ምናምን ስል ሰማኋት ደግሞ ማለት ነው። ከዛ እንዲ ሪዮትን ተፈታለች ማለት ነው በቃ አላመንም። በቃ ማለት ነው ከዛ ውጭ ወጣን። ጓደኞቻችን፣ ቤተሰቦቻችን ምናምን አገኘንና ትንሽ ስንቆይ የነ በፍቅ ያለመውጣት ደግሞ ሰማን ማለት ነው። ከዛ እሱ በጣም አሳዘነን ያው በቃ። አሁን ስለ እነሱ ምን ታስቢያለሽ? እኔ ግራ ነው የገባኝ። ማለት ምንም የሚለየን ነገር የለም። በቃ እኛና እነሱን የሚለየን ምንም ነገር የለም። እኛ ተፈተን እነሱ የማይፈቱበት ምንም አይነት አግባብ የለም። እና እንግዲህ ያው በሂደት ይፈታሉ ብዬ አስባለሁ፣ እንጂ ምንም እነሱን ክስ ቀጥሎ ምናም የሚያስብል አግባብ የለውም። በቃ ወይ እኛ መመለስ አለብን፣ ወይ እነሱ መውጣት አለባቸው። ቀጥዬ ደግሞ ወደ ያው አጋጣሚ አስር ሰዓት ነው የተጠራ ነው። እንደዚህ አይነት ስህተት ይሰራል በብዛት ግቢ ውስጥ በስህተት ተጠርቶ ሰው ሊመለስ ይችላል። እንደዛ መስሎንም ነበር፣ ግን የሚፈታ ሰው ዝርዝር ላይ ሳይ የተስፋ አለምና የአስማማውንም ስም አየሁት። እዛ ያሉ አቤልና ናትናኤል ጋር እያወራን ነበር ምንድነው እየሆነ ያለው የሚል ማለት ነው። ብዙ ልጆች ያው ጣቢያ ሊወስዳቸው ይችላሉ ማዕከላይ ሊወስዳቸው ይችላሉ የሚል ግምት ነበራቸው። ያው ተዘጋጅ ምናምን ምንም ዕቃ አልያዝኩም፣ ፎር ቀልድም ስለሚመስል ማለት ነው። ፍርድ ቤት ቀጠሮ እየጠበቅ እናውጣ ተፈታ ስትባል ማነው የሚፈታኝ ብለን ነው የምጠይቀው አይደል? ያው ፍርድ ቤት አልቀረብም። በጣም አሰርፕራይዝ ነው። ስትወጣ ዝም ብላ ጊቢ ስለ ጓደኞች የተሰማ ነገር ስለ ቀሪዎቹ ጓደኞች ያው እነሱ ጋር የተከሰስነው ነው በተመሳሳይ ጉዳይ ነው ከመጀመሪያ ጀምሮ አብረን እስካሁን የመጣንበት ሂደት አንድ አይነት ነው አሁን ግማሻችን ወጥተን ግማሻችን የምንፈጣበት ምንም ምክንያት ያለ አይመስለኝም አሳማኝ ምክንያት የእነሱ አለመፈታት ያው ደስታችን በጣም ጎደሎ ነው የሚያረጋው ደስታ እንዳይኖር ያደርገዋል በጣም የሚያስከፋ ነገር አለ በኋላ ማታም ነው የሰማነው እንደዛ አንዳንዴ መውጣትንም ያው የከዳቸው ይመስላል الناس النسون عين سميت على اللي ገብተው እኛ እንደሚቀላቀሉ ምንም እነሱን እዛ የሚያቆያቸው ምንም አይነት ሕጋዊ ምክንያት አለ ብዬ በጣም አመሰግናለሁ። ተሳለም ያው እንግዲህ ተፈተናል። ከቤተሰቦቻችን ከጓደኞቻችን ጋር ተገናኝተናል። ተገድቦ የነበረው ነፃነታችንም ተመልሷል። በዚህ በጣም በጣም ደስተኞች ነ ግን ቀሪ ጓደኞቻችን አራት ጓደኞቻችን አሁንም በስር ላይ ነው ያሉት። እነሱ ተፈታው ከኛ ጋር እንዲቀላቀሉ በጣም በጣም ከፍተኛ ፍላጎትና ጉጉት አለ። ተስፋ እናደርጋለን ደግሞ የእነሱም ኬዝ ከኛ የተለየ ባለ ስላልሆነ እነሱም ይፈታሉ፣ በቅርብ ከኛው ጋር ይቀላቀላሉ ብለን ተስፋ እናደርጋለን። ይሄው ነው ያለኝ አስተያየት። ምንድን ነው የተሰማ? ዛሬ መጀመሪያ ጊዜ ሲጠራ እንትን እኔ ምንም አላመንኩም። እስከ መጨረሻው ሰዓት የስራ ማጠናቀቂያ ሰዓት ድረስ አልወጣውም ነበረ። መጨረሻ የሚወጣውት እንደውም ከግቢውም መጨረሻ ወጣውት እኔ ነበርኩና ልክ ማለት እንዳለችው እኔ በፒጃማ ነበር የወጣሁት። ምክንያቱም የምትጠብቀው ነገር አይደለም። ከተፈቺ ስም ዝርዝር ውስጥ የራሰን ስም ስሰማ ገና ሐምሌ 13 ቀጠሮ ነው ተብሎ ባለበት ሁኔታ ገና ወይ አልተከላከልክ ወይ እንደዛ ባለበት ሁኔታ ላይ በጣም ከባድ ነው ለማመንና አይት ተሳስታችኋል ቼክ አድርጉ በተደጋጋሚ ስል ነበር እና ምክንያቱ ነበር ለማወቅ በጣም በተደጋጋሚ ስጠይቅ የነበረው ክስ ተቋርጦ ነው። በአቃቤ ሕግ በኩል ክስ ተቋርጧል ነው የተባልነው፣ እና በቃ ከዚህ የተለየ ምንም ማብራሪያ አልተሰጠንም። ወጣን፣ ግን ስንወጣ ደግሞ አብረውን የታሰሩ ጓደኞቻችን በር ላይ ነበሩ። እነሱን እንኳን በቅጡ የመሰናበት እድል እንኳን አላገኘንም። አለን ያላገኘውን በግሌ እና በጣም ጸጸት ነው የሚሰማ። ግራ ነው የምትጋባው፣ ድብልቅልቅ ያለ ስሜት ስሜት ውስጥ ነው የነበር ነው ትናንትናና በጣም አስቸጋሪ ነው። አሁንም እንደዛው ስሜት ውስጥ ነው ያለሁት ማለት እችላለሁ። በዚህ አጋጣሚ ሌላ ማለት የምፈልገው ነገር በጣም በመላው ዓለም ያሉ ኢትዮጵያኖችም ሆነ የውጭ ዜጎች የእኛን ጉዳይ እየተከታተሉ በጣም በብዙ በብዙ መልኩ ሰፖርት አድርገውናል። ጠበቆቻችን፣ ቤተሰቦቻችን፣ ጓደኞቻችን፣ የሚዲያው ማህበረሰብ በጣም ብዙ ሰው ነው የእኛን ኬዝ እየተከታተለ ይህንን ከጎናችን ቆሞ የነበረውና በጣም በጣም በጣም እናመሰግናለን። እግዚአብሔር ይስጠልን ማለት ነው የምፈልገው። አስማማ፣ አንተስ እንዴት ነው? ያው የእኔም ስሜት ብዙም ከጓደኞች የተለየ አይደለም። ግን እኔ አሁንም ድረስ ያለው በትክክለኛው ስሜት ግራ መጋባት የሚለው ነው የሚገልጸው። ድንገት ነው የተጠራሁት እንዳልተፈታው ለማስረዳት ነው የወጣሁት ከዛ እንደተፈታው ተነግሮኝ ነው የወጣሁት። ስወጣ በር ላይ የመጨረሻው ጌቱ ላይ ወይም ከግቢው የምንወጣበት የመጨረሻው በር ላይ ክስ ተቋርጧል የሚል ማስረጃ ሲደርሰኝ ብቻ ነው እንደወጣው ወይም እንደተፈታው የተረዳሁት እንጂ ከዛ በፊት አልተፈታውም። ተፈቻ አይደለውም፣ ገና ቀጠሮ ያለኝ ሰው ነኝ። ምስል ማንም የሰማኝ ወይም የነገረኝ ሰው አልነበረም። ክሱ መቋረጡ እና በዚህ አይነት ሁኔታ ውስጥ ነው የወጣሁት። ሲወጣ ደግሞ ጓደኞቼ ምናልባት ትላንት የወጣ ነው ሶስት ልጆች ነበረ፣ ቀሪዎቹ በንጋታው ይወጣሉ ብለን ተስፋ አድርገን ነበረ ከነሱ ውስጥ ግን የተወሰኑት ሁለቱ ብቻ ነው የተለቀቁት። ስለዚህ ሌሎቹ በመቅረታቸው በጣም ቅር ብሎናል። አፈታታችንም ያልጠበቅ ነው ነው ሌሎቹ መቅረታቸው ያው ውስጣችን አሁን ቅሬታ ውስጥ በግሌ በተለይ ነው በጣም ቅር እንዳላይ ነው ያለው። ግን ፈቱ ይመስላል በጣም ተስፋ አደርጋለሁ። በተመሳሳይ ኬዝ ነው የገባ ነው የተለየ ነገር አለ ብዬ ምንም የማስበው ወይም ምገምተውም ነገር የለም። ስለዚህ እነሱም ከጊዜ በኋላ ይወጣሉ ቤተሰቦቻቸውን ይቀላቀላሉ የሚል ተስፋ ነው ያለ። ሁላችሁም እንኳን ደስ ያላችሁ። እናመሰግናለን። አቶማ እንግዲህ ተከራክረው አላስፈቱ መችም እንኳን ደስ ያሉት ግን ብለውት አይከፋውም። ደስ ይላል። እንዴት ነው ይህን ነገር ያውቁት ነበር? ምንድን ነው ያጋጠሙት ነገር? እስኪ ሲሰሙ ትላንትናም እንደገለጽኩት እኔም ስለ ዜናው ስለ መፈታታቸው መስማት የጀመርኩት ትላንትና ከሰዓት በኋላ የስራ ሰዓት ካበቃ ከ11 ሰዓት አካባቢ ጀምሮ ነው። ከተስፋ አለም ቤተሰቦች ጓደኛ ተደውሎልኝ እንዲህ አይነት እነ ተስፋ አለም ተፈቱ የሚባል ነገር አለ ወይ ምጣ ነገር አለ የሚል ነገር ተነገረኝ። በእርግጥም የሰማሁትም ነገር የለም፣ የገመትኩትም ነገርም አልነበረም። ስለዚህ አይ ይሄ እንግዲህ ብዙ ጊዜ ብዙ ነገር ስለሚወራ የጓደኛ ቤተሰብ ምኞት ነው ከሚል ነበር ያሰብኩት። በኋላ ግን እስቲ ብዬ ይበልጥ መረጃ ሊኖራቸው ይችላል ብዬ ያሰብኳቸውን እንደዚሁ ታሳሪዎቹን ቤተሰቦች ጋር ደወልኩኝ። እነሱም አልሰሙም ነበረ። በኋላ ግን ሲደዋወሉ በእርግጥም ተስፋ አለምም አስማማውም ዘላለምም መፈታታቸው እና ወደ ቤት እየመጡ መሆኑን ለቤተሰቦቻቸው ስልክ መደወላቸውን ሰማሁ። ከተወሰነ ጊዜም በኋላም ይህንኑ ነገር በይበልጥ እየሰማሁ መጣሁ። እንደውም በአንድ ሰዓት ልዩነት ውስጥ ማለት ይቻላል መጀመሪያ ተስፋ አለም እራሱን ከማረሚያ ቤት ወጥቶ ፒያሳ አካባቢ ከጓደኞች ጋር ሆኖ በስልክ አገኘሁት። በተከታታይም ዘላለምና አስማማውንም እንደዚሁ በስልክ አገኘው። በእርግጥም ያው መፈታታቸውን በዚህ ያረጋገጥኩኝ። ትንሽ ቆይቶ ደግሞ እኔ በቀጥታ ባልሰማውም የፋና ሬዲዮ ፍትህ ሚኒስቴር ለፍርድ ቤት ደብዳቤ ጻፈ ያለውን ጠቅሶ ክሱን በአምስት ተከሳሾች ላይ ክሱን ያነሳ መሆኑን ለፍርድ ቤት ማመልከቱን እና በእለቱ በትናንትና ከተፈቱት ሁለቱ ጋዜጠኞች እና አንድ ጦማሪ በተጨማሪ ሁለቱ ሴቶች ሄዶም እና ማሌትም ላይ ክሱን ማንሳቱን እንደውም እንደተፈቱ ተደርጎ ነው በሬዲዮ የተዘገበው። ግን ትናንትና እንዳልተፈቱም ነበር እነሱ ደግሞ ዛሬ ጠዋት ተፈተዋል። እን በአካልም አግኝቻቸዋለሁ እንግዲህ በአጭሩ ይሄ ነው ሂደቱ የነበረው። እንግዲህ በትክክል ህጋዊ መሰረት አለው እንደዚህ ለመፍታት የሚያስችል ትእዛዝ ሊጽፍ ይችላል ማለት ነው ፍርድ ሚኒስቴር ወይም የፍትህ ሚኒስቴር አዎ፣ ያው ፍትህ ሚኒስተር በህግ የተሰጠው ስልጣን አለ። ክስ ከፍርድ በፊት የመሰረተውን ክስ ለማንሳት ስልጣን አለው። በማናቸውም ጊዜ ከፍርድ በፊት ክሱን ያነሳል ይላል። እንደውም ይሄን ስልጣን ለቀጥታ ለሚኒስትሩ ነው የሚሰጠው አዋጁ። ከስልጣን አንፃር ስልጣን አለው። ምናልባት ግን ይሄ ሲባል ፍትህ ሚኒስተር በፈለገው ሰዓት ክስ ያነሳል፣ በፈለገው ሰዓት ደግሞ ያለ ምንም ማብራሪያ ክስ ያነሳል ማለት አይደለም። በስተ አዋጁ ለመስሪያ ቤቱ ክስ የማንሳት ስልጣን ሲሰጠው በምክንያት ክስ ሊያነሳ እንደሚችል እና ማንሳትም ያለበት መሆኑን ኢምፕላይ ያረጋል። እንድምታው እንደዛ ነው እና ምን ምክንያት አለው ብሎ ነው የሚገምተው እሱ እንግዲህ ያው ከሚገመት በስተቀር መስሪያ ቤቱ ራሱ ክሱን ያነሳውት በዚህና በዚህ ምክንያት ነው ብሎ እስካሁን ድረስ በይፋ የሰጠው መግለጫ የለም። በዚህ ምክንያት ታሳሪዎቹም አሁን የተፈቱትም እኛም ባለሙያዎቹ እና አጠቃላይ ህብረተሰቡም የተለያየ ግምት እየሰጠ ነው ግን ያው ከግምት ያለፈ አይደለም ምናልባት በምን ምክንያት ነው መስሪያ ቤቱ ኤንክስ ያነሳው የሚለውን ጥያቄ ራሱ መስሪያ ቤቱ ነው መመለስ የሚችለው መመለስም አለበት ብዬ ነው የማስበው። ምክንያቱም እንደሚታወቀው ይሄ ክስ በይፋ በይፋ የተመሰረተ ክስ ነው። ክርክሩም በይፋ ሲካሄድ የነበረ ነው። ስለዚህ እንዲህ አይነት እርምጃም ሲወሰድ በይፋ መወሰድ አለበት ብዬ ነው የማስበው። ይህን ስል ይሄ ባለመደረጉ የተጣሰ ህግ አለ ወይም የተፈቱ ሰዎች ላይ የደረሰ ጉዳት አለ በሚል አይደለም። ነገር ግን ምንም ምክንያት የለም ክሱን ማንሳት ስልጣን አለው ክሱን ማንሳት አግባብ ነው ካለ መስሪያ ቤቱ አግባቡ ተከሳሾቹም ፍርድ ቤት እንዲቀርቡ ተደርጎ እንዳስፈላጊ ዙም ባለሙያው እኛም ጠበቆቹ ተገኝተን በፍርድ ቤት ይኸው ታዳሚ፣ ሌላውን ጉዳይ ሲከታተል የነበረው ታዳሚ በተገኘበት መስሪያ ቤቱ በዚህ እና በዛ ምክንያት በእናንተ ላይ ክሱን አቋርጧል ብሎ ቢገለጽ ከግልጽነት አንጻር የተሻለ ይሆን ነበር የሚል እምነት አለኝ። እንግዲህ አሁን ፍትህ ሚኒስቴር ልክ እንዳነሰው በራሱ ምክንያት እንደገና በዚሁ ጉዳይ እነዚህን ተከሳሾች ሊከስ ይችላል። ህጉ በዚህ በኩል ችግር ያለበት ነው። ፍትህ ሚኒስቴር ያነሳውን ክስ ምናልባት የወንጀሉ ጉዳይ ይርጋ የይርጋ ጊዜ እስከሚያልፍ ድረስ እንደገና ሊያንቀሳቅሰው ይችላል፣ አይከለክለውም። ይሄ የተደረገባቸውም አጋጣሚዎች ብዙ ናቸው። ከህግ አንጻር እዚህ አካባቢ የሚነሳውም ጥያቄ ይሄ ነው። አንድ ሰው ክስ ከቀረበበት በኋላ ፍትህ ሚኒስትር በራሱ ጊዜ ክሱን ያነሳል። ግን እስከ መቼ ድረስ ይሄ ይሄ ጉዳይ ተንጠልጥሎ ይቆያል አንድ ቦታ መቋጨት የለበትም ወይ የሚል ህጉ ለዚህ መልስ መስጠት የለበትም ወይ የሚል ብዙ ጊዜ የሚነሳ ጥያቄ ነው እንጂ ህጉ አሁን የሚከለክለው አይደለም። መስሪያ ቤቱ በማናቸውም ጊዜ እንደገና ሊያንቀሳቅሰው ይችላል። በጣም አመሰግናለሁ። አቶ አመሰግናለሁ።

El e și a burgoar De-ași A făcut Că burseu Umele-n Vai fătăr cu gazetă

አድማጮቻችን የመስተዋት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች በድረ ገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ቪኦኤ ኒውስ አንድ ቃል ነው። ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተር እንደዚሁ በሰፊው በሽነ ቪኦኤ አማሐሪክ ብላችሁ እንድትከተሉን አደራ እንላለን። ለአራት ሰዓት በሚቀሩን ጥቂት ደቂቃዎች ደግሞ የምሽቱን ዜናዎች እናሰማችኋለን። እስከዚያው ግን እንደ ተለመደው አንድ ዜማ እንጋብዛችኋለን። ሙዚቃው ምንድን ነው? ይሄ ይቀጥላልባድመበሱላይግታሮሮ መባክን ቆጨ ဘာညာသနူရောဒါသေးတညာ ለማጠቃለያ ዜና አላሰማችሁ። የተባበሩት መንግስታት ድርጅት መንግስታት ተጠያቂ እንዲሆኑ ለማድረግ እና በመላው ዓለም የቢሊዮኖች ድምፅ እንዲሰማ የሲቪል ማህበረሰቡ ድርጅቶች ሚና ቁልፍ መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ሙን አስገንዝበዋል። ዋና ጸሐፊ ይህንን መልእክት ያስተላለፉት ትናንትናና ዛሬ አዲስ አበባ ላይ ለተሰበሰቡ የዓለም ሲቪል ማኅበራት መሪዎች ጉባኤ ነው። በሌላ በኩል ደግሞ የመንግስታቱ ድርጅት የገንዘብ ለልማት ወይም ፋይናንስ ለልማት ተብሎ የሚጠራው ዓለም አቀፍ ጉባኤ ሶስተኛ ዙር ነገ አዲስ አበባ ላይ ይከፈታል። እስከፊታችን ሐሙስ ድረስ እንደሚካሄድ ታውቋል። በጉባኤው ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን እና ሌሎችም ከፍተኛ መሪዎች ከዓለም ዙሪያ እንደሚገኙበት ታውቋል። ይህ ሶስተኛው ጉባኤ ሲሆን የመጀመሪያዎቹ ሁለቱ የተካሄዱት አንደኛው ሜክሲኮ፣ ሁለተኛው ቃታር ውስጥ እንደሆነ ይታወቃል። የየመን አማጽያን ሁጢ ሻዎችና ዓለም አቀፍ እውቅና ያለው የፕሬዚደንት አብድራቡ መንሱር ሃዲ መንግስት ከትናንት በስቲያ እኩለ ሌሊት ላይ ወደ ተግባር ለገባው የተኩስ አቁም ስምምነ መጣስ እርስ በርሳቸው እየተወነጃጀሩ ነው። ሰዓቷ በቃ ዜናውን ያሰማዎች ሰለሞን አባተነኝ ጤና የአሜሪካ ድምፅ ሬዲዮ በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ ከምሽቱ ሶስት ሰዓት እስከ አራት ሰዓት ሲያስተላልፈው የቆየው ዝግጅት በዚሁ ተጠናቋል። ነገ ሰኞ ከምሽቱ በአንድ ሰዓት ቀደም በሚለው ዝግጅታችን በመደበኛው ደግሞ በሶስት ሰዓት እስከምንገናኝ፣ ያስተናግድናችሁ፣ ቆንጂት ታይና፣ ሄኖክ ሰማ ግዜርነን፣ ዝግጅታችንን የመራልን ቴሌላይን ባቅ ነው። አድማጮች ሰላም፣ ደህናደሩ ደህናደሩ